ንግግር ሰዎች ከተወለዱ በኋላ በአካባቢያቸው የሚሰሟቸውን ድምጾች በመድገም እንዲሁም አካባቢያቸውን በማስተዋል ዕለት ዕለት እየተማሩትና እያዳበሩት የሚሄዱት ክህሎት ነው። ለብዙዎች ቀላል የሆነው ይህ ልምምድ ለአንዳንዶች ግን ጋራ የመውጣት ያህል ከባድ ይሆንባቸዋል። የስነ ልሳንና የቋንቋ ባለሙያ የሆኑት ወይዘሮ ውሃና አበበ ሰዎች በተለያዩ ምክንያቶች የንግግር እንዲሁም የቋንቋ ክህሎታቸውን ሊያጡ ይችላሉ ይላሉ። የንግግር እና የቋንቋ ክህሎታቸውን ሰዎች ሊያጡባቸው የሚችሉ ምክንያቶች ብዙ ናቸው። አንዳንድ ጊዜ ከመወለድ ጋር አብሮ ተያይዞ የሚመጣ ነገር አለ። አካለ ጉዳተኞች ሆነው የሚወለዱ ልጆች ምናልባት በቋንቋ ሊዘገዩ ይችላሉ፣ ወይም ንግግር ላይም ላይሳተፉ ይችላሉ። ከኦቲዝም ጋር አብረው የሚኖሩ ልጆች፣ አንዳንድ ልጆች ያወራሉ ወይም ቋንቋቸው የሆነ ድረስ ያድግና ይቆማል አካባቢያቸውን መገንዘብ ስለማይችሉ ከአካባቢያቸው የሚማሩት ነገር ስለማይኖር በራሳቸው ዓለም ብቻ ስለሚሆኑ እነዚህ ልጆች ቋንቋቸው በፍጹም ሊቆም ይችላል ወይም ደግሞ አድጎም ግን ከህብረተሰቡ ጋር ቀላቅሎ የሚያኖር ቋንቋ ላይሆን ይችላል። ሌላው ግን ቋንቋ ወይም ንግግር ከአደጋ ጋርም ተያይዞ ሊበላሽም ወይም ደግሞ ፈጽሞም ሊቆም ይችላል። እንደገና ደግሞ ቋንቋ እያለ መናገር የሚሳናቸው ልጆች ደግሞ ሊኖሩ ይችላሉ፣ ወይም አዋቂዎች። ለምሳሌ ያህል ደግሞ ሌላ በሀገራችንም በብዙ እየተሰራበት ያለው ከከንፈርና ከላንቃ ክፍተት ጋራ የሚወለዱ ልጆችን ማገዝ ነው። እነዚህ ልጆች በቀጥታ ቋንቋ አላቸው ማብራት ይፈልጋሉ፣ ነገር ግን በደንብ አቀናጅተው አድርገው መናገር ስለማይችሉ እነሱ መርዳት ያስፈልጋቸዋል። ከንፈራቸው እና ላንቃቸው በኦፕሬሽን ከተገጠመ በኋላ እንደገና ልምምድ ተሰጥቷቸው ነው በትክክል። ቃላትን አቀናጅተው ማለት የሚችሉት ማለት ነው። እና ብዙ ብዙ ዘርፍን ያለው ይሄ ማለት ነው እኛ የምንዘራው ነገር። ሌላ ደግሞ ዲስሌክሲያ ይባላል። ይሄ ማለት ሌላ ነው። ይሄ ደግሞ የቋንቋ ብቻ ችግር ነው፣ የንግግር ችግር አይደለም። የማዋጥ ችግር ያለባቸው ሰዎች አሉ። በአደጋም ሲወለዱም ደግሞ መስላቸው ሳይጠነክር ቀርቶ እንዲህ አይነት ነገሮች ሲፈጠሩ ብዙ ጊዜ ወደ ስነ ልሳን ሐኪም ወይም ባለሙያ ጋር በመምጣት ነው የሚታከሙት። የመንተባተብ ችግር በልጅነት ወቅት በጊዜ ከታወቀ በቶሎ በሚደረግ ልምምድ እንደሚቀረፍ የሚናገሩት ወይዘሮ ሀና ወላጆች ከሁለት አመት እስከ አምስት አመት ባለው የእድሜ ክልል ውስጥ ልጆቻቸውን ልብ ማለት እንዳለባቸውም ይናገራሉ። ችግር መኖሩ በምን ይታወቃል? ለሚለው የልጅ ብቻ ችግር ሲሆን የምናውቀው ያው በሕፃንነት እድሜ ነው። ከሁለት እስከ አምስት አመት ባለው እድሜ ላይ ልጆች ብዙ ነገራቸው ያድጋል። ቋንቋም አብሮ ያድጋል። ንግግርም አብሮ ያድጋል እና እኩል ሆኖ ማለት ሲያቅተው አንዳንድ ጊዜ ልጆች ይንተባተባሉ ወይም ይጎላደፋሉ እና ወላጅ ያን ጊዜ ነው ዓይኑም ከፍቶ ማየት ያለበት ማለት ነው። ምንድን ነው ይሄ የሕፃንነት ዝም ብሎ የሚያልፈው ሁላችንም ያለፍንበት ወይም ብዙዎቻችን ያለፍንበት መንተባተብ ነው ወይስ ችግሩ ከባድ ነው፣ ከዚህ ጠለቅ ያለ ነው ብሎ ወላጅ ልብ ብሎ ሊያስተውል ይገባል። ከዛ በኋላ ሁለትና እስከ አምስት አመት ባለው እድሜ ላይ ይለያል። ልጆች በዛ እድሜ ነው ብዙ ጊዜ የቋንቋ ክህሎታቸውን፣ የንግግር ክህሎታቸውን በግልጽ የሚያሳዩን ማለት ነው። የንግግር ክህሎት ችግር ይሄ ነው ተብሎ ጎልቶ የወጣ ምክንያት አለመኖሩን የሚናገሩት ወይዘሮ ሃና አካባቢም የራሱን ተጽዕኖ ሊያሳድር ይችላል ይላሉ። ብዙ ጊዜ ምክንያቱ አይታወቀም። ግን ብዙ ምርምሮች ተደርጎ አንዳንድ ግንዛቤዎች አሉ እና ከግንዛቤዎቹ መካከል አንዱ እነዚህ የሚንተባትቡ ወይም በመጎላደፍ የሚቸገሩ ሰዎች ንባብ ሲያነቡ የቀኝ የአእምሮ ክፍላቸውን በጣም እንደሚጠቀሙት ይነገራል። ሌላው ደግሞ የጡንቻና የነርቭ ቅንጅት ጉድለት ነውም ተብሎ ይገመታል። ብዙ ጊዜ የሚባለው የብዙ ነገሮች ቅንጅት ነው ነው የሚባለው። ብዙ ጊዜ ብዙ በዘር ይመጣል ተብሎ ነው የሚታመነው። ከዚህ ሁሉ ግን ባሻገር ወደ መፍትሄው ማዘንበሉ ጥሩ ነው ይላሉ። እና መፍትሄው ምንድን ነው ብለው ነው የሚያምኑት። ይሄ መጎላደፍ ወይም መንተባተብ በአካባቢ ወይም በቤተሰብ ወይም በሚፈጠሩ ሁኔታዎች ሊባባስ እና ወደ ከፍተኛ ደረጃ ሊደርስ ይችላል ብለው ስለሚያስቡ እነሱን መቀነስን ይመክራሉ። ለምሳሌ ያህል ከናዛ ውስጥ የኑሮ ዘይቤን መቀየር ወይም ቤት ውስጥ ያለን የንግግር ዘይቤን መቀየር አንዱ ነው። ይሄ ማለት ቀስ ብሎ ማውራት፣ ወላጆች ለሕፃናት ልጆች ምሳሌነት መስጠት እንዳለባቸው ነገራሉ። ነገሩ ከብዶበታል ወደ መጎላደፍ ገብቷል የሚለውን ለማወቅ ሁል ጊዜ የሚደገፈው ወደ ባለሙያ እንዲካሄድ ነው። በአዲስ አበባ ዩኒቨርሲቲ መምህርት የሆኑት ወይዘሮ ሀና በየካቴት ሆስፒታልም አገልግሎት ይሰጣሉ። ከዚህ አንጻር በአብዛኛው ወደ ማዕከላቸው የሚመጡት ልጆች ችግሩ ከተባባሰ እና ንግግር የማቆም ደረጃ ላይ ከደረሱ በኋላ እንደሚመጡም ይጠቁማሉ። ኢትዮጵያ ውስጥ ብዙ ጊዜ ልጆች ካደጉ በኋላ ነው የሚመጡት። ማለት ሶስተኛው ደረጃ ላይ ከደረሱ በኋላ ነው የሚመጡት እና ያን ጊዜ ልጆቹ ክሊኒክ ውስጥ ገብተው ከአሰልጣኛቸው ጋር አብረው ሲሆኑ ቴክኒክ ይማራሉ፣ እዛው ሊተው ይችላሉ። ሲወጡ ግን ተመልሰው ወደ ድሮ ልማጣቸው ነው የሚመለሱት እና ብዙ ጊዜ ወላጅ ለእንዲህ አይነት ነገር ግንዛቤ የለንም ብዙዎቻችን ኢትዮጵያኖች ግንዛቤ ስለሌለን ከግንዛቤ ማነስ የተነሳ ልጆቹ ፈጥነው ወደ ወደ ሌላ ደረጃ ያልፋሉ ማለት ነው። ቶሎ ሰው አታወራም፣ ዝም አትልም፣ ወይ ደግሞ ፈጥነን የእነሱ ሊሉ የፈለጉትን ነገር እንጨርስላቸዋለን፣ እንሸፍንላቸዋለን። ከማበረታታት ይልቅ ጊዜ አለኝ፣ አንተ ጨርስ፣ አንተ አውራ ከማለት ይልቅ እነሱ ማውራት የፈለጉትን ነገር እኛ እንጨርስላቸዋለን እና ይሄ ልጆቹን ስሜታቸውን ይጎዳል። ይከለላሉ ሌላ የትምህርት ቤት ሁኔታ ነው አስተማሪዎች ልጆቹ እጃቸውን አውጥተው ሊመልሱ ሲሉ ውድድር ባለበት ጊዜ ሌላው ልጁ ሉ እኔ እኔ እያለ እጁን ሲያወጣ እነሱም ለመልስ እጃቸውን ሲያወጡ ልጆቹ መናገር ሲያቀታቸው አስተማሪዎቹ ወደ ሌላ ሰው ይሄዳሉ ማለት ነው እሱም ጉዳት አለው ለልጆቹ እና እነዚህ እነዚህ ነገሮች በይፋ አይታወቁም ባለማወቅ ብዙ ስህተት እንሰራለን ግን ለእነዚህ ልጆች ትኩረት መስጠት ንግግራቸውን እንዲጨርሱ ጊዜ መስጠት እና ማበረታታት ከሁላችን የሚጠበቅ ነገር ነው። ወይዘሮ ሀና በአዲስ አበባ ዩኒቨርሲቲ ባለፈው ዓመት በስነ ልሳንና በንግግር ክህሎት አስራ ስድስት ተማሪዎችን እንዳስመረቁ ገልጸው ከዚህ አንጻር ይህ መስክ እንዲያድግና እንዲዳብር በተቀናጀ መልኩ መሰራት እንዳለበትም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ